መጽሐፈ መሳፍንት ምዕራፍ አስር ከአቢሜሌክም በኋላ ከይሳኮር ነገድ የሆነ የዱዲ ልጅ የፎሃ ልጅ ቶላ እስራኤልን ለማዳን ተነሣ። በተራራማውም በኤፍሬም አገር ባለችው በሳምር ተቀምጦ ነበር። በእስራኤልም ላይ ሀያ ሦስት ዓመት ፈረደ። ሞተም፣ በሳምርም ተቀበረ። ከእርሱም በኋላ ገለዓዳዊው ኢያዕር ተነሣ። በእስራኤልም ላይ ሀያ ሁለት ዓመት ፈረደ። በሰላሳ የአህያ ግመሎች ይቀመጡ የነበሩ ሰላሳ ልጆቹም ነበሩት። ለእነርሱም እስከ ዛሬ ድረስ የኢያዕር መንደሮች የተባሉ በገለዓድ ምድር ያሉ ሰላሳ ከተሞች ነበሯቸው። ኢያዕርም ሞተ፣ በቃሞንም ተቀበረ። የእስራኤልም ልጆች በእግዚአብሔር ፊት እንደ ገና ክፉ ሥራ ሠሩ። በአሊምንም አስታሮትን የሶሪያንም አማልክት የሲዶናንም አማልክት የሞዓብንም አማልክት የአሞንንም ልጆች አማልክት የፍልስጥኤማውያንንም አማልክት አመለኩ። እግዚአብሔርንም ተዉ፣ አላመለኩትም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ በፍልስጥኤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው። በዚያም ዓመት የእስራኤልን ልጆች ስቃይ አበዙባቸው። በዮርዳኖስ ማዶ በአሞራውያንም አገር በገለዓድ ውስጥ ያሉትን የእስራኤልን ልጆች ሁሉ አሥራ ስምንት ዓመት ተጋፏቸው። የአሞንም ልጆች ከይሁዳ ከብንያምና ከኤፍሬም ቤት ጋር ደግሞ ሊዋጋ ዮርዳኖስን ተሻገሩ። እስራኤልም እጅግ ተጨነቁ። የእስራኤልም ልጆች አምላካችንን ትተን በኣሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮኹ። እግዚአብሔርም የእስራኤልን ልጆች አላቸው ግብፃውያን አሞራውያንም የአሞንም ልጆች ፍልስጥኤማውያንም ሲዶናውያንም አማሌቃውያንም ማዖናውያንም አላስጨነቋችሁምን? ወደ እኔም ጮኻችሁ እኔም ከእጃቸው አዳንኋችሁ። እናንተ ግን ተዋችሁኝ፣ ሌሎችንም አማልክት አመለካችሁ፣ ስለዚህም ደግሞ አላዳንኋችሁም። ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነርሱም በመከራችሁ ጊዜ ያድኗችሁ። የእስራኤልም ልጆች እግዚአብሔርን እኛ ኃጢአትን ሠርተናል፣ አንተ ደስ የሚያሰኝህን አድርግብን ዛሬ ግን እባክህ አድነን አሉት። ሌሎችንም አማልክት ከመካከላቸው አስወገዱ እግዚአብሔርንም አመለኩ። ነፍሱም ስለ እስራኤል ጒስቁልና አዘነች። የአሞንም ልጆች ተሰብስበው በገለአድ ሰፈሩ። የእስራኤልም ልጆች ተሰብስበው በምጽጳ ሰፈሩ። ሕዝቡም የገለአድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገለአድ ሰዎች ሁሉ ላይ አለቃ ይሆናል አሉ።